the voice of America. ታላቁ የኢትዮጵያ ሕዳሴ ግድብን ውሃ በመሙላትና በአተገባበሩ ላይ ያሉ ጉዳዮችን አስመልክቶ ሶስቱም ሀገሮች የሚግባቡበት ስምምነት ላይ በሁለት ሳምንታት ውስጥ እንዲደርሱና የተናጠል እንቅስቃሴ እንዳይደረግ ለማቆም እንዲቻል ሲሉ የግብፅ የውጭ ጉዳይ ሚኒስትር ሳሜ ሹክሪ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ሰሞኑን ጥያቄ አቅርበዋል። የምክር ቤቱ አባላት በሙሉ ድምጽ በደረሱበት አቋም ጉዳዩን የአፍሪካ ህብረት እንዲዘውና ሀገሮቹ ወደ ንግግሮቻቸው እንዲመለሱ ተስማምተዋል። የኢትዮጵያም አቋም ይኸው ነው። የቪኦኤ ከፍተኛ ተንታኝ ሞሐመድ አልሽናዊ በካይሮ የአሜሪካ ዩኒቨርስቲ የፖለቲካዊ ህብረተሰብ ጥናት መምህር የሆኑትን ፕሮፌሰር ሰይድ ሳዲቅን ስምምነት ላይ መድረስ ይቻል እንደሆነ ጠይቋቸው ነበር። በፕሮፌሰር ሳዲቅ እምነት የሚመስል ነገር አይደለም። የጸጥታ ጥበቃ ምክር ቤቱ ባለፉት አስራ ሶስት አመታት ብዙ ውዝገቦችን አልቻለም። ኢራቅን፣ ሊቢያን የመሳሰሉ ምክር ቤቱ ያሳለፋቸው ውሳኔዎች በአባላቱ ችላ መባላቸውን ይጠቋቁማሉ ለግብጽ እጅግ አስፈላጊ ጉዳይ መሆኑን ሱዳንም ብትሆን ዓለም አቀፍ የዲፕሎማሲና የሚዲያ ትኩረት ቢያገኙም በመሰረቱ ግን መሬት ላይ ያረፈ ውጤት አለመኖሩን ይናገራሉ ፕሮፌሰር ሳድቅ። እነዚያ ትኩረቶች ኢትዮጵያ ሐሳቧን ለማስቀየር የፈየዱት ነገር እንደሌለ ይጠቁሙና እንዲያውም ኢትዮጵያ በራሷ የውስጥ ጉዳዮች ተጠፍራ እንደምትገኝ ያነሳሉ። የኢትዮጵያ ህብረተሰብ ከሰማኒያ በላይ በሆኑ የጎሳ ቡድኖች የተዋቀረ ነው። ስለዚህ ያንን ህዝብ ወደ አንድነት ማምጣት የሚችሉት በግድቦቻቸው ነው። በተጨማሪም የኢትዮጵያ መገናኛ ብዙሃን ግብፅን እንደ ጠላት እያሳዩ የውስጥ ችግሮች ምንጭ ከውጭ የሚገባ ያስመስላሉ። በዚያ ላይ የፊታችን ነሐሴ ምርጫ እንደሚደረግም ወስነው ነበር። ስለዚህ ለኢትዮጵያውያን የእንካ በንካ ንግግር ውስጥ መግባት በጣም ይከብዳቸዋል። ከዚህ በፊትም ኢትዮጵያ ከኤርትራ ጋር ገብታበት የነበረውን የድንበር ውዝግብ ፕሮፌሰር ሰይድ ሳዲቅ ያነሱና ያንን ግጭት ለመፍታት ወደ ድርድር ለመግባት እንደተገደደች ከዓለም አቀፉ ማህበረሰብ ያገኘችው የሚጠቅማትን ውሳኔ አለማግኘቷንና የባህር በር የሌላት ዝግ ሀገር ሆና መቅረቷን ይጠቁማሉ። ስለዚህም ኢትዮጵያ ወደ ዓለም አቀፉ ማህበረሰብ የመሄድ ፍላጎት እንደሌላት ይናገራሉ። እንዲያም ሆኖ ግን የጸጥታ ጥበቃ ምክር ቤቱም በገፋበት ሀሳብና ኢትዮጵያም በምትደግፈው የአፍሪካ ህብረት መሪነት ቢገባ አግባብ የሆነ ስምምነት ላይ ሊደረስ ይችል ይሆን ለሚለው የኤልሽናዊ ጥያቄ ፕሮፌሰር ሳዲቅ ብዙ መተማመን እንደሌላቸው ይናገራሉ። አካባቢያዊ ድርጅቶቹ በጥቅሉ በጣም ደካማ ናቸው። የአፍሪካ ህብረትን ተመልከት፣ የአረብ ሊግን ተመልከት። ስለዚህ የአፍሪካ ህብረት ለዚህ ችግር መፍትሄ የማምጣቱ ነገር የሚታይ አይደለም። ግብፅ ውዝግቡን ወደ ዋሽንግተን፣ ወደ አሜሪካ የገንዘብ ሚኒስቴርና ወደ ዓለም ባንክ ወስዳው በነበረ ጊዜ ነገሮች ተቀይረው እንደነበርና የጸጥታ ጥበቃ ምክር ቤቱ ምናልባት የሚያደርገው ወገኖቹ ድርድሮቻቸውን እንዲቀጥሉ ውዝግቦቻቸውን ለመፍታት እንዲሞክሩ የመሳሰሉ የተድበሰበሱ የሚሏቸውን እርምጃ ሊሆን እንደሚችል ፕሮፌሰሩ ተናግረዋል። አሳሪ አይደለም ባይ ናቸው። የመንግስታቱ ድርጅት ቻርተር አንቀጽ ስድስት በሚለው መሰረት ስለ ውዝግብ አፈታትና መፍትሄ ፍለጋ ከመናገሩ በስተቀር አሳሪ እንደማይሆንና የምጣኔ ሀብት ማዕቀቦችን ወደ መሳሰሉ እርምጃዎች እንደማይዘልቅ ይጠቁማሉ። የምጣኔ ሀብት ማዕቀብ መጣል ብቻ ነው የኢትዮጵያን አቋም ሊያስቀይር የሚችለው። ለኢትዮጵያውያን እጅግ የሚሻላቸው ግድቡን የመሙላት ውሳኔያቸውን ነሐሴ ውስጥ ምርጫቸውን ካካሄዱ በኋላ እንዲያደርጉ ማዘግየት ነው። ያን ጊዜ መጪውን የመሙላት ስራቸውን እንዲያቆዩ ሊያደርጋቸው የሚችል የአገር ውስጥ ግፊት አይኖርባቸውም። በተባበሩት መንግስታት ድርጅት የሱዳን አምባሳደር ኦማር ሳዲቅ ወገኖቹ የፖለቲካ በጎ ፈቃደኝነት እንዲኖራቸውና የሚቀሩ ጥቂት ጉዳዮችን ለመፍታት ቁርጠኛነት እንዲኖራቸው የመጨረሻ ስምምነት ላይም እንዲደረስ ጠይቀዋል። የአሜሪካ አምባሳደር ኬሊ ክራፍትን ሲናገሩ ሶስቱም ሀገሮች ኩርጠኛ ከሆኑ የተመጣጠነና የተካከለ አጠቃቀም ስምምነት ላይ መድረስ እንደሚችሉ ተናግረዋል። ፕሮፌሰር ሳዲቅ እንደሚሉት ዲፕሎማሲያዊ መግለጫዎች ሀገሮች ወሰን ተሻጋሪ ወንዞችን በተመለከተ ዓለም አቀፍ እድጋትን እንዲያከብሩ እንደሚገፉ ይናገሩና አባይ ዓለም አቀፍ ውሃ መሆኑን ወደ ማስረዳት ይዘልቃሉ። አባይ ዓለም አቀፍ ጅረት ነው። የኢትዮጵያውያን የአገር ውስጥ ውኃ አይደለም። እነሱ ግን ሙሉውን ወንዝ የኢትዮጵያ ጉዳይ እንደሆነ አድርገው ነው የያዙት። በመሆኑም ትክክለኛው መፍትሔ የሚሆነው አሳሪ ስምምነት ላይ መድረስ ነው። አሁን ያለው አካሄድ ግን ሁኔታውን የሚመጠን ወይም የሚያስደስት አይደለም ባይ ናቸው ፕሮፌሰር ሳዲቅ። ምክንያቱም አሁን እየተነገረ ያለው መፍትሄ ካለና ኢትዮጵያውያኑ ግድቡን በተናጥል መሙላት የሚጀምሩ ከሆነ የግብጽ መንግስት ወታደራዊ እርምጃ እንዲወስድ የከበደ የአገር ውስጥ ጫና ይደርስበታል። የጸጥታ ጉዳይ የሚነሳውና ሰላም የሚያናጋው እዚህ ጋር ነው። ግብፅ ግድቡን ለማጥቃት የሚያስችል አቅም አላት። ነገር ግን ማንም የግብጽ ባለሥልጣን ወታደራዊ እርምጃ ስለ መውሰድ ሲናገር አላይም። ይልቅ ኢትዮጵያውያኑ ናቸው ስለ መከላከያና ለጦርነት ስለ መዘጋጀት እየተናገሩ ያሉት። እናም ይህ ጉዳይ እንዲሁም በብዙ ችግሮችና ግጭቶች ለተዋጠው ምስራቅ አፍሪካ ወደ ከፋ ጸብ እንዳያድግ አለም አቀፍ ግፊት ማድረግ እንደሚገባ ፕሮፌሰር ሳዲቅ ያሳስባሉ። በሌላ በኩል ደግሞ ዩናይትድ ስቴትስ ውስጥና ከአሜሪካ ውጭም ያሉ የኢትዮጵያውያንና ትውልድ ኢትዮጵያ የማህበረሰቦች የሲቪክ መብቶችና የህዳሴ ግድብ ድጋፍ ማህበራት ሰሞኑን መግለጫ አውጥተው ነበር። የማህበራቱ መግለጫ የሚጀምረው ኢትዮጵያ በውጭ ወረራ አደጋ ላይ እንደሆነች በማመላከት ነበርና ይህንን አረግ እንዲያብራሩልኝ ከመግለጫው አርቃቂዎች አንዱ ወደሆኑ በደቡብ አፍሪካ የዊትዋተር ስትራንድ እና በአሜሪካም የዴንቨር ስቴት ዩኒቨርሲቲ መምህር ወደሆኑት ፕሮፌሰር ሚንጋ ነጋሽ ደውዬ ጠይቄ ነበር። ነው እግዚአብሔር ይስጥልኝ አቶ ሰለሞን። እንግዲህ የውጭ የወረራ አደጋ የምንለው ከካይሮ የሚሰሙት ድምፆች ባለፉት ሁለት ሶስት አመት ላይ በጣም እየተጠናከሩ በተለይ ደግሞ አሁን ከቅርብ ጊዜ በኋላ በሶስቱ ሀገሮች ማለትም በኢትዮጵያ፣ በግብጽና በሱዳን መካከል ይደረግ የነበረው ድርድር እያስቸገረ፣ በጣም እየተፋጠነ ዋሽንግተንም ድረስ መጥተው ብዙም ነገር ውጤቶቹ ያን ያህል የሚያመረቁ ባለመሆኑ ኢትዮጵያ ከዛ ስብሰባ መውጣት ነበረባት። ምክንያቱም የሀገሪቷን የግዛት አንድነት በሀገሪቱ ውስጥ ያለውን ደግሞ የውሃ መብት የአጠቃቀም ትልቅ ችግር ላይ ስለነበረ በዛ የተነሳ ከካይሮ የሚሰሙት ድምፆች ተጠናክረው፣ የግብጽ ባለሀብቶች ከሆኑት አንዱ በጣም ትልቅ የቴሌኮሙኒኬሽን እና ብዙ ኢንቨስትመንት ቢሊዮነር የሆኑ ሰው ጦርነት ኢትዮጵያን እንወራለን በማለታቸው ፕሬዚደንት አልሲሲም ወደ ፓርላማ ገብተው ከፓርላማ ሙሉ ስልጣን ተቀብለው ማንኛውም ነገር አማራጭ በጠረጴዛ ላይ ነው እየተባለ የዛ አይነት መንገዶች ስላሉ ኢትዮጵያን የሚያስፈራ ሁኔታ በመፈጠሩ ለዚህ የወረራ ምልክቶች አልፎ አልፎ ስለሚታዩ ይሄንን ግንዛቤ ውስጥ በማድረግ ነው። ከፕሮፌሰር ሚንጋ ነጋሽ ጋር በአፍሪካ ህብረትና በመንግስታቱ ድርጅት የውዝግብ አፈታት አያያዝ በኢትዮጵያ አቋምና በግብፅ ጥያቄዎች ላይ ያተኮሩ ሰፋ ያሉ ነጥቦችን አንስተናል።